The Voice of America. በዚሁ በቀድሞ የኪዩባ መሪ በፊደል ካስትሮ እልፈት ዙሪያ እየተጠናቀረ ሌላ ዘገባ ነው ያለን። በዩናይትድ ስቴትስና በኩባ መካከል ያለው ወዳጅነት ከሃምሳ ዓመታት በኋላ መታደሱ አስደሳች መሆኑን በኩራት የገለጹት ፕሬዚደንት ባራክ ኦባማ በሟቹ የቀድሞ ፕሬዚደንት ካስትሮ ሞት የተሰማቸውንም ሀዘን ዲፕሎማሲያዊ በሆነ መንገድ ለቤተሰባቸው ገልጸዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ ግን ቀድሞውኑ በዩናይትድ ስቴትስና በኩባ መካከል በፕሬዝደንት ኦባማ የተጀመረውን የዲፕሎማሲያዊ ግንኙነት አልወደዱትም። የፊደል ካስትሮን ሞት በተመለከተም ነፍሰ ገዳይና አምባገነን በሚል ጠንካራ አስተያየት ነው የገለጿቸው። በሁለቱ አገላለጽ ላይ የታየው ልዩነት የቪኦኤዋ ሲንዲ ስታይን እንደዘገበችው ምናልባትም በዋሽንግተንና በሀቫና ዲፕሎማሲያዊ ትስስር ላይ ከፍተኛ አንድምታ ሊያሳድር ይችላል። አዲሱ አበበ ዘገባውን ይዟል። ፕሬዚዳንት ባራክ ኦባማ በኩባና በዩናይትድ ስቴትስ መካከል ከአምሳ ዓመታት በኋላ የተጀመረውን ግንኙነት እንደ ከፍተኛ የዘመናቸው ዲፕሎማሲያዊ ስኬት ነው የሚቆጥሩት። ያቺን በካሪቢያን ደሴት የምትገኝ አገር ባለፈው ዓመት መጋቢት ወር በጎበኙበትም ጊዜም እንደ አውሮፓ አቆጣጠር ከ1928 ዓመተ ምህረት ወዲህ የመጀመሪያው በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚዳንት ሆነዋል። አመጣጤ በአሜሪካ አገሮች ባለው የቀድሞ የቀዝቃዛው ጦርነት መጨረሻ ርዝራዥ ላይ ግብዓተ መሬት ለመፈጸም ነው። ሁለቱ አገሮችም ከአምሳ ዓመታት በኋላ መሆኑ ነው በየአገሮቻቸው ኤምባሲዎችን የከፈቱት። በአሁኑ ወቅት የዩናይትድ ስቴትስ የጉዞ መርከቦች ኩባ ወደብ ላይ ይቆማሉ። የዩናይትድ ስቴትስ አየር መንገዶችም ወደዚያች ሀገር በረራዎችን ጀምረዋል። ይሁንና የዘጠና ዓመቱ ፊደል ካስትሮ ሞትና የሪፐብሊካኑ ዶናልድ ትራምፕ መመረጥ የዩናይትድ ስቴትስንና የኩባን ወዳጅነት ጥያቄ ውስጥ ከቶታል። የሚስተር ዶናልድ ትራምፕ ከፍተኛ አማካሪ ኬልያን ካንዌ ትናንት እሁድ ቢቢሲ ከተባለው የአሜሪካ ቴሌቪዥን ጋር ባደረጉት ውይይት ከኩባ ጋር ያለውን ወዳጅነት ለማመቻቸት ትራምፕ ማንኛውንም ነገር ለማድረግ ፈቃደኛ እንደሆኑ፣ ሆኖም ከኩባ በኩል እንዲፈጸም የሚፈልጉት ነገር እንዳለ ተናግረዋል። ፕሬዚደንት ባራክ ኦባማ ባለፉት ዓመታት እንዳደረጉት ያለ ዲፕሎማሲያዊ ግንኙነት ከኪባና ከፊደል ካስትሮ ጋር ሲጀመር በምትኩ የፖለቲካ እስረኞችን መፍታትና የኪባ ሕዝብም የፖለቲካና የኢኮኖሚ ነፃነቱን ማግኘቱን የመሳሰሉ ነገሮችን እጅ አለማድረግ እንዴት ነው ይሄ የሚሆነው? እኔ እኮ የፊደል ካስትሮ ሰለባ የሆኑና ሰቆቃ የተፈጸመባቸው ብዙ ሰዎችን በአካል አግኝቻለሁ። እርግጠኛ ነኝ እናንተም አግኝታችሁ ታውቃላችሁ። ሚስተር ኦባማ ኩባን አስመልክቶ ያደረጉት የፖሊሲ ለውጥ ከሁለቱም የምክር ቤት አባሎች ትችት ገጥሞታል። ወዳጅ አባታቸው ወላጅ አባታቸው ከኩባ ከሆኑት ከሴናተሩ ቴድ ክሩዝ ጭምር አይ ቨሪ ማች ሆፕ ማንም አንድም የዩናይትድ ስቴትስ ባለሥልጣን ለፊደል ካስትሮ ቀብር ኩባ እንደማይሄድ ተስፋ አደርጋለሁ። ፕሬዚዳንት ባራክ ኦባማ ወይም ጆ ባይደን አሊያም ሂላሪ ክሊንተንና ሌሎች ዲሞክራቶች ይህን ጨካኝና ነፍሰ ገዳይ መሪ ለማጀገን እንደማይሞክሩም ተስፋ አደርጋለሁ። በመጪው እሁድ በሚከናወነው በፊደል ካስትሮ የቀብርን ስነ ስርዓት ላይ ዩናይትድ ስቴትስን በማን ወይም ዩናይትድ ስቴትስ በማን እንደምትወከል ዋይት ሀውስ ገና ይፋ አላደረገም። በአሁኑ ወቅት የዩናይትድ ስቴትስና የኩባ መጻኢ የዲፕሎማሲያዊ ግንኙነት ግልጥ ባይሆንም የኩባ ሕዝብ ዩናይትድ ስቴትስ ውስጥ ወዳጅ እንዳላቸው ሊያውቁ ይገባል በማለት ፕሬዚዳንት ባራክ ኦባማ በተናገሩት ቃል ዶናልድ ትራምፕም ይስማማሉ ተብሎ ግን ይታመናል።